አሸናፊው የክርስቲያን ኑሮ ምዕራፍ 17 በሙላት መኖር። ኢያሱ ምዕራፍ 17 ቁጥር 18 የዮሴፍ ልጅ ኢያሱን እኔ ብዙ ሕዝብ ስለሆን እስካሁንም እግዚአብሔር ስለባረከኝ ለምን አንድ ክፍል አንድ ምጣ ብቻ ርስት አድርገ ሰጠኸኝ? አሉት። ኢያሱም ብዙ ሕዝብስ ከሆነ ተራራማው የኤፍሬም አገር ጠቦ እንደሆነ ወደ ዱር ወጥተ በፌርዛውያንና በራፋይም ምድር ለአንተ ስፍራ መንጥር አላቸው ለእናንተ ለአንተ ስፍራ መንጥር አላቸው። የዮሴፍም ልጆች ተራራማው አገር አይበቃንም፣ በሸለቆም ውስጥ ለሚኖሩት በቤትሳንና በመንደሮቿ በእዝራኤልም ሸለቆ ለሚኖሩት ከናናውያን የብረት ሰረገሎች አላቸው አሉት። ኢያሱም የዮሴፍ ወገን ለሚሆኑ ለኤፍሬምና ለምናሴ አንተ ብዙ ሕዝብ ነህ፣ ጽናም ኃይል አለህ። አንድ ጥአ ብቻ አይሆንልህም። ነገር ግን ተራራማ ወገር ላንተ ይሆናል። ድሩ እንኳ ቢሆንም ትመነጥረዋለህ፣ ለአንተም ይሆናል። ለከነናውያንም የብረት ሰረገሎች ቢሆኑላቸው የበረቱም ቢሆኑ ታሳድዳቸዋለህ አላቸው። ኢያሱ ምዕራፍ 17 ቁጥር 14 እስከ 18። እንደምታስታውሰው የመጽሐፈ ኢያሱ የመጨረሻ ክፍሎች የእስራኤል ልጆች ምድር ከነአንን የሚከፍሉበት የርስት አከፋፈልና አወራረስ ስርዓት ይገልጻሉ። የምድሪቱ ለየነገዱ ስለ ማካፋፈል፣ የቃል ኪዳኑም ድንኳን በአገሪቱ አማካኝነት ስፍራ በሺሎ ስለ መተከሉና የኀጢአት ፍርድ የወንጀለኛ መማጸኛ ከተሞች ስለ መቋቋም ይናገራል። ከምድሩ አከፋፈልና አወራረስ ብዙ የምንማራቸው ነገሮች አሉ። ማደሪያው በመሃል አገር ተተከለ። እግዚአብሔር በሕዝቡ መካከል ነበር። ሕዝቡም በስግደት በዙሪያው ይገኛሉ። ይህ አደራረግ የክርስቲያኖች ስግደት ዓላማ መሠረት የሆነው ጌታችን ኢየሱስን ያስታውሰናል። የምንሰግደው ለእግዚአብሔር ነው እንጂ ለቤተ ክርስቲያን ወይም ለወጋ አይደለም። በየእሁዱ ጌታችን ባለበት እንሰበሰባለን እርሱ እንዲህ ብሎአልና ሁለት ወይም ሶስት በስሜ በተሰበሰቡበት እዚያ በመካከላቸው ይገኛሉ። ማቴዎስ 18 20። የእስራኤል ልጆች ነገዶችም በማደሪያው ዙሪያ ተደረጉ ከምድሪቱም የተሰጣቸው የርስት አቀማመጥ በበረሃው ጉዞ ጊዜ በማደሪያው ዙሪያ እንደነበረው አይነት ነው። ለእያንዳንዱም ነገድ ርስትና ክፍል እንደሚገባቸው ተሰጠ። ለእኛም በክርስቶስ ጸጋ የጸጋ ስጦታ መጠን ለእያንዳንዳችን ልዩ ልዩ የጸጋ ስጦታ ተሰጠ። ጸጋ የሚሰጠው ሁልጊዜ እንደ ስጦታው መጠንን እግዚአብሔር ለሰጠን ስጦታ የሚገባ ጸጋ እንጂ ለሰውየው ተሰጥቶ ተሰጦና ችሎታ እንዲመኝ ወይም ሰውየው ለማድረግ የሚፈልገውን ነገር እንዲያስችለው አለመሆኑን እንረዳ። መጽሐፈ ኢያሱ ምዕራፍ 17 እንደ ተጻፈው ስለ ዮሴፍ ልጆች አኗኗርና የኑሮ ሁኔታ ስናጠና በጌታችን በኢየሱስ ክርስቶስ ያለውን ርስታችንን ለመውረስ እንድንከተለው የሚገባን ስርዓት ለማስተዋል እንድንችል ሐሳቤን ላጠቃልል። በመጀመሪያ ከሁሉ አስቀድመን ቅር የተሰኙበት ምክንያት እንመልከት። ቁጥር 14 እንዲህ ይላል፣ የዮሴፍ ልጆች ኢያሱን እኔ ብዙ ሕዝብ ስለሆኑ አንተ አሁንም እግዚአብሔር ስለ ባረከኝ ለምን አንድ ክፍል አንድም ዕጣ ብቻ ርስት አድርገህ ሰጠኝ አሉት። ይህ ነገድ ለመማረር የተገደደበት ምክንያት ትልቅ ህዝብ ስለነበረ ነው። ስለዚህ የተሰጣቸው ክፍልና ዕጣ ለታላቅነታቸው ተገቢና ተስማሚ አልነበረም አሉ። ያለፈው ዘመን በረከት የበለጠ ዋጋ ያስገኛል ብለው ተመኩ። ለተሰጣቸው ቁራጭ ርስት የላቁና የበዙም እንደሆኑ አሰቡ። ለማደግናም ለመስፋፋት ለክር ለክርናቸው ማስደገፊያ ተጨማሪ መሬት ፈለጉ። በተጨማሪም ከቁጥር 16 እንደምናነባው በተሰጣቸው መነስተኛ ክፍል ክፍለ ሀገር ከነአናውያን ገና አሉ። እነሱም የብረት ሰረገሎች አሏቸውና የማይወገድ መሰናክል ነው አሉ። ጠላት በአገሪቱ ይኖራል። እርግጥ ነው የዮሴፍ ልጆች ዮርዳኖስን ከተሻገሩ ህዝብ ናቸው። ምድረ ከነአንን በመውጋት ተካፍለዋል። እንደውም የኢያሱ የራሱ ወገን ናቸው። ኢያሱ የዮሴፍ ልጅ ከነበረው ከኤፍሬም ወገን ነው። ስለዚህ የሚኮሩበት ምክንያት መብትና ስልጣንም አላቸው። በዚህ ምክንያት ታላቅ ሕዝብ ነን ብለው አሰቡ። ነገር ግን የእግዚአብሔር መንፈስ ቅዱስ መለኮታዊ ባውዛው አበራባቸው። ከእግዚአብሔር ሰራዊት ውስጥ ለይቶ መቀበል የሚገባቸውን ትክክለኛ ዋጋ ይሰጣቸዋል። አይበቃንም ብለው አጉረመረሙ። የማጉረምረማቸውን ምክንያት መሰረቱ የከናናውያን በምድርቱ ተንዠርግገው መኖር ነው። የአንድ ክርስቲያን ጠባይና ሁኔታ የቤተ ክርስቲያን አባል መሆን ወይም የክርስቲያናዊ ማህበር አባል በመሆኑ ሊፈረድና ሊረጋገጥ አይችልም። መንፈስ ቅዱስ እያንዳንዳችን አጥብቆ ይመረምራል፣ ልብና ኩላሊትም ይበረብራል። በመላው ዓለም እየዞርህ በብዙዎች የሚከበር የሚመሰገን የሚፈራና የታወቀ ቤተ ክርስቲያን ወይም ክርስቲያናዊ ድርጅት አባል መሆንህ ልታወራ ትችላለ በእግዚአብሔር ፊት ግን እነዚህ ነገሮች የማይጠቅሙ ፈጽሞም ዋጋ የሌላቸው ሆነው ይታያሉ። የእግዚአብሔር ብርሃን በነፍሳችን ላይ ሲያንጸባርቅ የነበረን የክብርና የዝና አክሊል ብርሃን ከኛ ይገፈፋል። እግዚአብሔርም እያንዳንዳችን ለየብቻ እንደሚመረምረን እናገኛለን። ታላቅና ከቤተ ክርስቲያን አባልነት ወይም ህብረት ክፍል የለውም። ታላቅነት ከቤተ ክርስቲያን አባልነት ወይም ህብረት ክፍል የለውም። ለእግዚአብሔር የሚያስደስት ታላቅነት ለቅድስና ኑሮ የሚደረግ የማያቋርጥ ትግል ነው። ይህ በዮሴፍ ልጆች የደረሰው ዛሬም በብዙዎች ሕይወት ውስጥ ተደጋግሞ ይደርሳል። የዮሴፍ ልጆች በጣቸው አልተደሰቱም። ለሌሎቻቸውና የተፈጥሮ ተሰጠዋቸው በቂና ተገቢ ዋጋ አላገኘንም አሉ። የሚያገለግሉበት ሰፊ የአገልግሎት ስፍራና መብት ፈለጉ። እንደ እውነቱ የሆነ እንደሆነ ግን በተሰጣቸው ክፍል እንኳ ገና ጠላት ተንሰራፍቶ ይኖራል። ያንተም ቅርታ የዚሁ አይነት ሳይሆን አይቀርም። ለችሎታ ተገቢ ሥራ አላገኘህምኔ? በተሰጠ ዕጣ አልረካህምኔ? ጌታን ለማገልገል የበለጠ ሰፊ ዕድል ለማግኘት ትወራጫለህን? ልብህ በተለየ የወንጌል መልእክተኞችን ጣቢያ አትኩሮ ይመለከታልን? የእግዚአብሔር ቃል በውዛ በነፍሴ ውስጥ ጠላት ስር ሰዶ ተንጀርግጎ እንዳለ ያሳይሃል። እንዲያውም እግዚአብሔር የሰጠህን ርስት በሙሉ አልወረስክም፣ እንደሆነ መንፈስ ቅዱስ ይግለጠለህ። ከናናውያንም በምድሪቱ ይኑሩ፣ ጠላት በጣም በርትቷል። ዋናው ቁም ነገር ልታስወጣችሁ አልቻልክም። ብዙ ጊዜ እንዴት ትላል? ይህ ሁሉ ለእኔ ችሎታ አነስተኛ ስለሆነ ከቤቴ ራቅብ የመሄድ ብቻ ለኝ የጊዜውም ሁኔታ ትንሽ ልዩ ቢሆን ከዚች አነስተኛ ስራዬ ብላቀቅ ኖሮ ይሻለኝ ነበር። እግዚአብሔር የሰጠኝ ይህ ጠባብና አወናባጅ እድል ተስማሚ አይደለም። ዛሬ እግዚአብሔር ስናገር በሕይወትህ ያለው ችግር ለችሎታ በቂ ወይም ተስማሚ ስፍራ ማጣት ሳይሆን ባለህበት ስፍራ በይበቃኛልነትህ እና በሙላት አለመኖርህ መሆኑን አታይም ወይ? ሰይጣን ምድሪቱን አብሮህ ይጋራል። ስለ እርሱ ችላ ብለህ ለአንተ የእግዚአብሔር መንገድ ወይም አላማ ያልሆኑትን ትላልቅ ነገሮች ትፈልጋለህ። የወደድ ከሆነ ያህል ወደ ልጓሙ ዘብ ልትንጠራራ ትችላለህ። የእግዚአብሔር መንፈስ ግን ያገደህና የቃሉን ባውዛ በሕይወት ያበራል። ባለህበት ስፍራ በይበቃኛለነትና በሙላት እስክትሮ ድረስ በተሰጠ የዕጣ ስፍራና አገልግሎት የተሟላህ እስክትሆን በክርስቶስም በልብህ እስክትፈጽም ቃላትህ እስክሸነፍ ድረስ በቆምህበት ቦታ እንድትቆይ ይይዝሃል። ይህን ሁሉ ችላ ብለህ የእግዚአብሔርን ማገጃ ወርውረህ ልጥል እንደምትችል የታወቀ ነው። ጫፏን ብቻ በጥርስ ይዘህ የእግዚአብሔርን አመራር ስርዓት እምቢ ልትል ትችላለህ። ወደ በለጠና የተሻለ ስፍራ ልትገባ ትችላለህ። ለሚስዮናዊ የወንጌል መልእክተኛ ማህበር አመልክተህ ወደ ሌላ አገር ልትሄድ ትችላለህ። ነገር ግን አሁን ባለበት በመሟላት ባትኖር ወደ ተላከህበት አገር ስትደርስ በከባድ ሐዘን ጥላ ስር ትሆናለህ። በመጨረሻውም ለአንተ ብቻ ሳይሆን ለሌሎችም አሳዛኝ ፍጻሜ ይሆናል። ምክንያቱም ለላከህ ማኅበር ባይታወቅም፣ ከአንተና ከእግዚአብሔር በቀር ማንም ባያውቅም፣ በልብህና በአኗኗሪ ያለው ጠላት ገና አልተሸነፈም። የድል ግርማም በሕይወትህ አልተገለጠም። አልተው ለበለበም በእግዚአብሔር ቃል ካላቸው ቅሬታ የተነሳ እነዚህ ሰዎች የተሟላ አኗኗር እንዲያገኙ እዚህ ላይ ታላቅ ጥሪ አለላቸው። አንድ ሰው ይህን ተገንዝቤ ያለሁ፣ ደግሞም ይገባኛል፣ ነገር ግን ይህ ሁሉ እንደምን ይፈጸማል? ይለኝ ይሆናል። እስቲ የግልን ኑሮ አሸንፎ ስለ መኖር አንድ እንድንረዳ ላብራራለ። ኢያሱ የቀረበለትን ቅሬታ ምን እንዳደረገ በቁጥር 15 ላይ አስተውል። ብዙ ሕዝብ እስከሆነ ወደ ዱር ውጣ ላንተም ስፍራ መንጠር። በዚህ አነጋገር ንቀት እንዳለበት እገምታለሁ። ታላቅ ሕዝብ ነኝ ካልህ፣ ጽኑና ብርቱም ነኝ ብትል በተሰጠህ ዕጣ ውስጥ ብዙ ያልተያዙ ስፍራዎች ሞልተዋል። ምንም ዱር ቢሆንም አለ ኢያሱ ዳሩን መን ዳሩን መንጠር ዛፎቹንም ቁረጥ ዱሩን መንጠር ዛፎቹንም ቁረጥ እርሱስ ይሁን አሉ ዮሴፍ ልጆች ይህ ሁሉ ደግ ነው ነገር ግን ዱሩም ተመንጥሮ ስፍራውም ገና አይበቃንም ጠላትም በሸለቆዎቹ ተንሰራፍተዋል ለእርሱም የብረት ሰረገሎች አሉት በጣም ጥሩ አለ ኢያሱ እጅግ ታላቅ ህዝብ ነህ አይደለህምን ይህ ታላቅ ኃይል ካለ ተጠቀምበት። ተራራዎቹ ያንተ ናቸው። ዛፎቹን ቁረጡ፣ ሸለቆቹም ይሆኑልሃል። ይህ ሕዝብ በኢያሱ ዐሥራ ሰባት ዐሥራ ስምንት ይገኛል። ለከናናውያን የብረት ሰረገሎች ቢሆኑላቸውም የበረቱም ቢሆኑ ታሳድዳቸዋል። ይህን ተስፋ አስቆራጭ መግለጫ አየህ ወይ? ከትልቅ ወገን ወይም ማኅበር ነን እንላለን። የእግዚአብሔርንም የክብር አክልል ስላለን ታላቅ ሕዝብነን ልንል እንችላለን። ደገ ነው ይለናል ጌታችን። ትልቅ ነኝ ብለህ ታስባለህ። ጠላትን አስወጣ። በተሰጠጣ ውስጥ ባለበት ስፍራ ስለ ጠላትህ አሁን ምን በማድረግ ላይ ትገኛለህ? የቃሉ ጥሪ ለውጊያና ለድል የማያቋርጥ፣ የማይራራ፣ የማያዳላና የማይታክት ነው። ዛፎቹን ቁረጥ ይላል የእግዚአብሔር ቃል። እምነት የኃጢአትን ስር መደብደብ አለበት። የቀረው የሞተና የሞተውና የበሰበሰው እንጨት ተለቅሞ ወደ እሳት ይጣል። ያደረብን መንፈሱ አስፈላጊውን አይሉሉ ስላለው አስቸጋሪ መስሎ የሚያፈጥብን ሁሉ ለእምነታችን ምላሽ እግዚአብሔር ምን ማድረግ እንደሚችል የሚያስረዱን ናቸው። አዲስ ስፍራ የተሻለ እድልና ለስራው የተከፈተ ትልቅ በር ለምትፈልጉ ሁሉ ጌታ እንዲህ ይላችኋል። እንድታይ የሚያደርጉህ በሕይወቴ ያሉ ዛፎች ምን ይሆኑ? እድገትህን የሚያጨናግፉ ድልን የሚነጥቁ ዛፎች እንዴት ይደረጉ? ቆረጣቸው፣ መንጠራቸው። የክርስቶስ መስቀል ወደ ኃጢአትና ርኩሰት ሁሉ ስር ጠልቆ እንዲገባ ፈቅደህለታልን? በአኗኗርህ ባሉ አመፃዎች ሁሉ ስር ላይ ክርስቶስ ምሳሩን እንዲያሳርፍበት ጠይቀህዋለን? በረከታችንንና ድላችንን የሚሰርቁትን እነዚህን ነገሮች እያንዳንዳችን ለየግላችን እናውቃቸዋለን። ጌታ እንዲህ ይላል ታላቅና ኃያል ህዝብስ ከሆነ በኃይልህ ተጠቀም። የቃሉንም ምሳር በህይወት ባለው ኃጢአት ስር አሳርፍበት። ይህን ትምህርት እስክማ እስክንማር ድረስ ታማኞች የምንሆንበት ከዚህ የበለጠ የአገልግሎት ችሎታ የለም። ከዚህ የተሻለ እድልም የለም። እግዚአብሔር ባኖረህና በሰጠህ ስፍራ የሚገባህን ከማድረግ በፊት ለተሻለ ዕድል አታልቅስ። ክርስቲያን እንደ መሆንህ ትረዳህ ትዳርህ ጣፋጭ፣ ተወዳጅና ግልጽ ብሩህ ነውኔ እንደዚህ ካልሆነ እንዳይሆን በሚከለክለው ሁሉ ስር ላይ ምሳሩን አሳረፈበትና ቁረጠው። ጠላትን አስወጣ፣ አባርር። በተሰጠችኝ አነስተኛ ክፍል ማሸነፍ ካልቻል እግዚአብሔር ለበለጠ ነገር ከቶ አያምነንም። በመስቀሉ ምክንያትና ብርሃን ብናይ ለመሆኑ ጠላት በምድሪቱ ሊኖር መብት አለው ወይ? በነፍሴ ያለው መብቱ በቀራኔው አልተወሰደበትም? እኔ በእግዚአብሔር ልጅ ሕይወት ውስጥ ኃጢአት የእግዚአብሔር ምርጫ የምታህል ርስትና መብት የሌለው መሆኑ እውነተኛ ነገር አይደለምን? ሁሉኞቻ አምላክ ባለበት ሰይጣን አቅም የሌለው መሆኑ እውነተኛ ነገር አይደለምን? በደሙ በሞቱና በትንሣኤው ምክንያት ጠላትን ፈጽሞ እንዲያጠፋ ለክርስቶስ መብትና ሥልጣን አልተሰጠውምን? በሚያድርብን በመንፈስ ቅዱስ ኃይል እያንዳንዱን ፈተና ለማሸነፍ ጉልበት ለእያንዳንዱም ስቃይ ጸጋ፣ መከራንም ሁሉ ለማሸነፍ ኃይል አልተሰጠንም? እኔ እርግጥ ነው እግዚአብሔር ይመስገን ታላቅ ሕዝብ ነን። ሆኖም የዮሴፍ ልጆች ባሰቡት አይነት አይደለም። እነርሱ ስለ ታላቅነታቸው፣ ዝናቸውና ወገናቸው ታላቅነታቸውን ገመቱ። እኛ ግን በልባችንና በሕይወታችን የክቡር ጌታችን ኃይል፣ ሥልጣንና የበላገዥነት አለ። አሁን የቆምንበት በኃይሉ አሸንፈ ባለበት ስፍራ ያለውንም ጠላት ስታሸንፍ እድልህን ያስፋፋል። ከበለጠ የአገልግሎት እድል ጋር የእግዚአብሔር ኃይል ምንጭ የበለጠውን ይጨመርበታል። እግዚአብሔር እድላችንን ቆጥቦ ወስኖ የሰጠን እኛ የተወሰነና የተቆጠበ ጸጋ ስለጠየቅ ነው ይመስለኛል። ነገር ግን በእግዚአብሔር ፈቃድ ለሚደረገው ሥራ ሁሉ የሚስማማና የሚበቃ ጸጋ አለ። ክርስቲያን ለክርስቶስ ያለውን ችሎታውን እንዲያሟላለትና እንዲያሰፋለት የልቡ ጸሎት አምላክ ሆይ፣ እንደ መድኃኒቴ አድርገኝ የሚል እንዲሆን ይጸልይም። መንፈስ ቅዱስ ችሎታውን እንድጨምርለት ክርስቲያን ይጸልይና የተጨመረለትን ጸጋ የበለጠ እድል እንደሚሰጠው ይገነዘባል። ይህን አድራጎት አየህ ወይ? ለሚያድርብህ ለክርስቶስ ችሎታ የማይሰፋና የማይስፋፋ እንዳይመስልህ ላስታውስ ክርስቶስ በእኛ የማደሩ ችሎታ እንደ ላስቲክ ይወጠራል፣ ይሰፋልም። አመቱም እየጨመሩ ሲሄዱ፣ እርሱም ይጨምራል። በቅርብ ጊዜ የሮቤርት ሙሬይ ማክ ቼይንን ማስታወሳችን ሳነብ ነበሪው ማስታወሳችን ሳነብ ነበሪው ይህ ታላቅ እግዚአብሔር ሰው በሰላም ዓመት በሰላሳ ዓመት ዕድሜው ሞቶ ወደ ክብር ስፍራ ከመሄዱ በፊት ስለ ሥራውና አገልግሎቱ የሚገልጽ እጅግ ብዙ መጽሐፍት ጽፎ ትቶልናል። ማክ ቼይን እንዲህ ስል ጸለ ጌታ ኢየሱስ ሆይ፣ ልቤና አእምሮዬ እንደ ወንድምናሂት እየተጋፋፋና እየተቃፈፍ ቀቀፈ እየተቃቀፈ አንድነት ይደጉ በዘመኑም የልቤ ስፋት ችሎታና አእምሮዬ ማስተዋል እየጨመሩ ይሄዱ! ይህን በእያንዳንዱ ክርስቲያን ሕይወት ሊደርስ የሚገባና ደግሞም የሚደርስበት የተባረከ እውነተኛ ነገር ነው። አንዳንዶች ሰዎች በእግዚአብሔር መንፈስ ተሞልተናል ይላሉ። ወዳጆች ሆይ ይህ ብሩክ እውነተኛነት ነው። ሁላችንም ከልባችን እንዲሁ እንድንል እመኛለሁ። ነገር ግን ብዙዎቻችን የተሞላነው የችሎታችን ያህል ብቻ ነው። ዓመት አልፎ ዓመት ስተካ የእርሱ ሙላት እየጨመረ ይሄዳል። የጸጋውና የያሉን ውቅያኖስ ጥልቀት ልትለካ ከቶ አትችልም። አዎን ለጸጋው ያለህ የችሎታህ መጠን ሊጨምርና ሊሰፋ ይችላል። ጸጋም ሲበዛ ልብህ ይሰፋል። እግዚአብሔርም ለትልቅ ኃይል፣ ኃላፊነትና እድል ሊያምን ይችላል። ብዙ ሰዎች ለአገልግሎት ብዙ እውቀት እያለን ትንሽ እጣና ስራ ተሰጠን እያሉ ያጉረመርማሉ። ከፍ ያሉ ነገሮችን ይፈልጋሉ። ወዳጆች ወይ ትልቅ ኃይልና ጸጋ ለመቀበል ተገቢውን ትምህርት እስክትማሩ እግዚአብሔር በላያችሁ ባላችሁበት አቋም ሊያቋማችሁ ይፈልጋል። የበለጠ ጸጋ፣ የልብ ስፋት፣ ፍቅርና የመንፈስ ቅዱስ ፍሬ በሕይወት ስታይ እርሱ የሚከፍትልህ የአገልግሎት በር ታላቅ፣ ግሩምና ፍሬያማ ይሆናል። አንድ ሰው ኢየሱስን ለመቀበል ልቤ ባይበልጥ እንደምን ይሰፋል ብሎ ቢጠይቀኝ መልስ የሚከተለው ነው። የእግዚአብሔር ጸጋ ለመቀበልና የመንፈስ ቅዱስም በውስጥህ ማደር የሚለካው በእምነትህና በታዛዥነትህ አኳን መጠን ነው። ከእርሱ በብዛት ለመቀበል ብትፈልግ የደረቀውንና የሞተውን ዛፍ ቁረጥ፣ ዳሩን መንጠር፣ ዶሩን መንጠር፣ ድልን የሚጠነጥቁህን ነገሮች አስወግድና ጸጋም በሕይወት ይፈሳል፣ ይጎርፋል። መታዘዝ በሥርዓት መኖርና እምነት በበዛ መጠን ከጌታ ኢየሱስ መተሳሰርም በተሟላ መጠን ጌታ ኢየሱስን በበለጠ ለመቀበል ልባችን ጨምሮ ይሰፋል። ይህ የመስፋፋት ህይወት ፍጻሜ የለው። እስክትን ፈነዳ ድረስ በእርሱ ታድጋለህ። ነገር ግን አትፈነዳምና አትፍራ። ዛሬ ከኢየሱስ ጋር ብትራመድና በዛሬው ቀን ወደ ሙሉ መታዘዝ ብትደርስ ነገ ብልህ የበለጠ ይስፋፋል። ልብህ የበለጠ ይስፋፋል። ለበለጠም ነገር ልትዘጋጅ ትጠራለ። ዛሬ በሁሉም ነገር ለእግዚአብሔር ታዘዝ። ጠላቴን አስወጣ። የቃሉንም ምሳር በእምነት በዛፉ ስር ላይ አሳርፍ። ለነገም ችሎታ ለክርስቶስ ይስፋፋል። በማናቸውም ጊዜ ቢሆን ክርስቲያን ወደ ወይ ያድጋል ወይንም እየሟሸሸ ይሄዳል። ከቶ እንደ ነበረ አይቆምም። ስለምታዘዝና ምሳሩንም በኃጢአት ስር ሊያሳርፍ ስለ ወሰነ በችሎታ ያድጋል ወይንም ከማይረባ የሃይማኖት ትምህርትና ከእግዚአብሔር ቃል ውጪ በሆነ የቤተ ክርስቲያን ስርዓት በቀዝቃዛ ኅብረት ግድግዳ በስተጀርባ እስኪቀር ድረስ ይሟሸሻል። እውነት ባይመስልም ብዙ ጊዜ እውነት መሆኑን የምታገኘው ነገር አለ። የሌሎችን ሕይወት ስትመረምር፣ በተለይ ራስን መርምርና አነጻጽር። ጸጋ በሕይወቱ እያደባ የሚሄድ ሰው በዚያኑ ጊዜ እርሱ ራሱ በራሱ ግምት እያነሰ እንደሚሄድ ይሰማዋል። እዚህ ያለውን ሰው ብዙ ጊዜ አታየውም። የምታየው ያደረበትን ጌታ ነው። ነገር ግን የመታዘዝና በስርዓት የመኖርን ጎዳና የምንቅ በሕይወቱም ባለው አጢአት ስር ላይ ምሳር የማያኖርና ከጌታው በመተሳሰር በመንገዱ ሁሉ አብሮት መራመድን እምብ የሚል ሰው በመንፈሳዊነቱ እያነሰ ይሄዳል። ለሕይወት ያለው ችሎታ እየማሸሸ ይሄዳል። በእርሱም ያለው ጸጋ መገለጥ ከጊዜ ወደ ጊዜ እያነሰ ይሄዳል። እንዲህ ያለ ሰው እያደገና እየጨመረ የሚሄድ ሄደው በራሱ ግምትና ታላቅነት ብቻ ነው የሚያደርገውን። ክርስቲያን ራእይ ኢ ራስህ ስታድግ ተመልከት። የዚህን መልእክት ስርና ስልጣን በዚሁ ዘመናችንና በሕይወታችን ካላገኝን በመንፈሳዊነታችን እንጠወልጋለን። የክርስቲያን እድገት የሚገኘው በመንፈሳዊነት በመስፋፋት የበለጠ ጸጋ በመቀበል በአብ በወልድና በመንፈስ ቅዱስ ለበለጠ ስራ እድልና ምስክርነት ስንታመን ነው።